ኮቪድ-19 ዘርፈ ብዙ ማነቆዎችን በሴቷ ሕይወት ላይ ቢያሳድርም ኢትዮጵያ ውስጥ በተለያዩ ቦታዎች በተነሱ ግጭቶች ምክንያት ሴቶችና ሕጻናት በሀገር ውስጥና በውጭ ለስደት እና ለመፈናቀል ተዳርገዋል። ለረሃብ፣ ለርዛት እንዲሁም ለተለያዩ ሀዘንና የስነ ልቦና ጠባሳዎችም ተጋላጭ ሆነዋል። የሻሸመኔ ከተማ ነዋሪና የሦስት ልጆች እናት የሆኑት ወይዘሮ ፍሬ ህይወት ስዩም ከአመታት በፊት በሰባት መቶ ብር ተነስተው የጀመሩት የቡና ጠጡ ስራ ወደ ትልቅ ሆቴል ቢሸጋገርላቸውም የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በከተማዋ የተነሳው ረብሻና ጥፋት ግን ያላቸውን በሙሉ እንዳወደመባቸውና እሳቸውም ብቻ ሳይሆን በስራቸው የሚተዳደሩትን ሰራተኞችም እንደጎዳ ይናገራሉ። ሆቴል አለኝ የራሴ ባለትዳር ና፣ የሶስት ልጆች እናት ነኝ። ተወልጄ ያደኩትም ሻሸመኔ ነው። እና መንገድ ላይ ከማፍለት ተነስቼ ነው ትልቅ ደረጃ የደረስኩት። የደረሰብኝ ችግር ሆቴሌ ሙሉ ለሙሉ አቃጠሉት። ሙሉ ለሙሉ በቃ ሙሉ ለሙሉ ምንም ሳት የተለቀቀበት እዛ ሆቴል ከወደመ በኋላ ደግሞ ወደ መኖሪያ ቤት በመምጣት መኖሪያ ቤቴ በጣም ዘመናዊ ነው። አንድ አመት ነው የኖርኩበት እና በጣም ትልቅ ቤት ነው እዛ መቶ በር መደገብ ያው ብዙ ነገር ሲያደርጉ እኛ አምልቀን በጓሮ ወጣን። ልጆቼን ባለቤቴን ና ወንድሞቼን የምንታያይዘን ወጣነ። ሙሉ ለሙሉ ሁሉም ክፍል እሳት በቃ ሙሉ ለሙሉ ቤቱም ወደመ፣ ሆቴሌም ወደመ ማለት ነው። የደረሰብኝ ችግር ይሄ ነው። ችግሩ ከደረሰብኝ በኋላ ያው መማረፊያ ቦታ የምትፈልጉ ወደ ቤተሰቦች ጋር ልጆቼንም ባለቤቴ ተያይዘን እነሱ ጋር ተቀመጠን ረጅም ጊዜ እዛ ተቀመጥን። ከዛ በኋላ እንደገና እርዳታ በደንበኞች ብዙ ሰው ረግቶ አሁን ወደ ስራ ተመለስሻለን። ስትተዳደሪ በራስሽ ስራ ብዙ በስርሽ ብዙ ሰው አለ ከሀያ በላይ ሰራተኛ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ ብዙ ነገር ነው እና በአንዴ በአንድ ምሽት በቃ ምንም ዜሮ ላይ እና ያው እርዳታ በእርዳታ መኖር ጀመርኩ ማለት ነው። ሞራል የሚጎዳ ነገር ነው፣ በጣም ከባድ ነው ግን ቢሆንም ለተሻለ ነገር ማሰብ ነው። በተመሳሳይ በደቡብ ክልል በኮንሶ በነበረው ግጭት ከቤታቸው ተፈናቅለው ለወራት ከቆዩ በኋላ በቅርቡ ወደ ቀያቸው የተመለሱት የአንድ ልጅ ናት ወይዘሮ ታደለች ሀይሳ ምንም እንኳን በአካባቢው አንጻራዊ ሰላም ቢኖርም ሁኔታዎች ግን ወደ ቀድሞ መልካቸው አለመመለሳቸውን በመግለጽ አሁንም ድረስ ስጋት እንዳለባቸውና ኑሯቸውንም የሚገፉት በእርዳታ ምግብ መሆኑን ይናገራሉ። ዛ መጀመሪያ ሰላም ነበረ። ከዛ በኋላ ጀመር ኛ ሁላችን ቤታችን ለቄ ወደ ሌላ ሰው ቤት ነው ሸሽለው እና አሁን ብዙ ሰውም አልመጣም። አንዳንድ ሰው ነው ወደዚ ገባው ና ብዙ ሰውም አልገባም እስካሁን መንግስት ይርቅ አድርኳል። ና ገዛ ታረግ ነው አሁን አንዳንድ ሰው ወደ ቦታ ተመልሷል፣ ግን ሁሉ ሰው አልተመለሰም። ገዛ በኋላ ላም እየወሰዱ፣ በሬ እየወሰዱ ወደ ሀገራቸው ይዘ እየሄዱ በቃ ስንጠይቃቸው በቃ እያልወሰድ እያሉ ያው ያው ሰላም ይላ እንግዲህ ስራ እንደማ አይመስለኝም። ግን እኛ ስኖሪ በቃ በዚህ በቃ ብዙ ቢዝነስ ልናገኝ ነበር አሁን ጦርነት ልክ እንደ ሰነድ የሸጥኩኝ ግን በፊት አይደለም ሰው የለም በቃ ኑሮ እንደ በፊት አይደለም በቃ ሰው እሷም ብንተኛ በስራት ነው የምንተኛ። አለም አቀፍ የስደተኞች ተቋም በመስከረም ሁለት ሺ አስራ ሶስት አመተ ምህረት ባወጣው መግለጫ ኢትዮጵያ ውስጥ አንድ ነጥብ ስምንት ሚሊየን የሚሆኑ የሀገር ውስጥ ተፈናቃዮች መኖራቸውን ገልጿል። ከእነዚህ ውስጥም አንድ ነጥብ ሁለት ሚሊዮኑ በግጭት ምክንያት የተፈናቀሉ መሆናቸውን ነው ያተተው። በግጭት ወቅት ታዲያ ሴቶችን የሚያጋጥማቸው መፈናቀል ብቻ ሳይሆን አስገድዶ መደፈርና ጾታዊ ጥቃት በዋናነት ይነሳሉ። ኬር ኢትዮጵያ፣ ሴታዊት ንቅናቄ ባዘጋጀው የውይይት መድረክ ላይ ይፋ ባደረገው ጥናት መሰረት በተለያዩ የሀገሪቱ ክፍሎች ላይ በተፈጠሩ ግጭቶች በሙሉ ሴቶች ላይ ከፍተኛ የሆነ አካላዊና ጾታዊ ጥቃት መፈጸሙን አስታውቋል። በተለይም ይህን መሰል ዜናዎች በኅዳር ወር ላይ በፌዴራል መንግስቱና በወቅቱ የትግራይ ክልልን ሲያስተዳድር በነበረው የትግራይ ክልል ገዢ ፓርቲ ህወሀት መካከል ከተፈጠረው ጦርነት በኋላ በተደጋጋሚ እየተሰማ ይገኛል። ከወራት በፊት ከማይካድራ የተፈናቀለችው እና በመቀሌ ከሳቴ ብርሃን ትምህርት ቤት ውስጥ በሚገኘው የስደተኞች መጠለያ ጣቢያ ውስጥ የምትኖረው ፊያሜታ ተስፋዬ በአሁን ሰዓት በካምፕ ውስጥ የስደተኞች ተወካይ በመሆን እያገለ እየተገለገለች ትገኛለች። እሷ ከማይካድራ ቀደም ብላ በመውጣቷም ጉዳት ባይደርስባትም በግቢ ውስጥ ያሉ ስደተኛ ሴቶች ግን እጅግ አስከፊ ለሆነ የጾታ ጥቃትና እሱን ተከትሎ ለመጣ የስነ ልቦና ጠባሳ መዳረጋቸውን ታስረዳለች። ሴቶች በጣም በዛ ሁኔታ ውስጥ ማን ጥቃት እንደማያደርስብን ከምታቀው ነገር የለም። የመደፈር አለ፣ ሌሎች ጥቃቶች አሉ። መደፈር ብቻ ሳይሆን መመታትም ሌላ እና እናቶች በጣም ተጨንቀው ነበር። ምክንያቱም በጣም ሰዎችም ነበራቸው፣ ልጆቻቸው፣ ባሎቻቸው የት ማህር አስገባት እንዳለባቸው እንኳን አያውቁም ነበር። እና በጣም ያስቸግር ነበር። እኔ እንኳን አጋጣሚ ቶሎ እየገቡ ነው ምናለት ባል አካባቢ የወጣት ነው። ከኔ በኋላ ወጡ ወንድሞች ሴንቶች ነበሩ። እነሱ ባድር የመጡ የአሜታ በዚህ ወቅት ስደተኛ ሴቶች የንጽህና መጠበቂያ፣ ምግብ፣ ልብስና መሰረታዊ ነገር እንደሚያስፈልጋቸው የጠቀሰች ሲሆን ሰላም ባለመኖሩ የተነሳ ሴቶች ለመሸማቀቅና አንገታቸውን ለመድፋት እንደተገደዱ ጨምራ ትናገራለች። ተመሳሳይ የሆኑ የመፈናቀልና የጾታ ጥቃት ዜናዎችም በሀገሪቱ የግጭት ቀጠና በሆነው በቤንሻንጉል ጉሙዝ መተከል ዞን በተደጋጋሚ ይሰማል። ወይዘሮ ዜናብ ሲራጅ የቤንሻንጉል ጉምዝ ነዋሪ ሲሆኑ የአራት ልጆች እናት ናቸው። በቅርቡ በአካባቢው በደረሰ ጥቃት የልጆቻቸውን አባትና የአስራ ሶስት ዓመት የትዳር አጋራቸውን አጥተዋል። እኔ የምኖረው ግልገል በለስ ነው ያለሁት እና ያው ባለቤቴ እናጣሁት እስከ ሀብቱ ያው እዛው ግልገል ነው የሞተው። ሰው ሲጠብቅ እስከ ከቡት እስከ ንብረቱ ነው የጠፋው። ገና ሙጫ ሙጫ ናቸው። ያው የትልቅ የተባለችው አስር አመቷ ነው ገና። እና ልጅም ሳል ሳምባ ምች ነበረ በፊት ይሻለልኝም ያው ይዤ መጣሁኝ። መቼም ሳንዲላ አሁን እዚህ ልጅ ሻል ወልኛል። ተበተሰደናለሁ ሳይ ሞት በፊት እዛ መንደር ምስ ይባላ አገር ሄዶ ያው ዳጉስታ ምርቶ ነበር። ያችን ይበላው ነበር። አሁን አንዲት ጻርፈኛለች ነው አለችኝ። ሌላ የለም ሰማይ እና ምድር ነው ። ዛሬ ብቻኝነት በጣም ከባድ ነው። በዛሬ ወቅት እንኳን አራት ልጅ አንድም ይከብዳል። ቀደም ሲል ከተለያዩ ድምጾች እንደሰማ ነው። የሀገር ሰላም ሲደፈርስም ሆነ ግጭቶች ሲከሰቱ ግንባር ቀደም ተጋላጮቹ ሴቶች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር የሴቶችን ደህንነት መጠበቅ የመንግስት ዋና ኃላፊነት ነው፣ ሲቪል ማህበረሰቦችም በህብረት መስራት አለባቸው ብለዋል። ግጭት በተከሰተባቸው አካባቢዎች በሴቶች ላይ የደረሱ ዘግናኝ ጥቃቶችም ጎልተው መነገር አለባቸውም ይላሉ። ዓለም አቀፍ የሚሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አለጋውያንና አካል ጉዳተኞች እንዲሆነ የታወቀ ነውና በእኛም ሀገር የህግ ማስከበር ስርዓት መንግስት እንደሚለው እንዲሁም ደግሞ በሌሎችም ቦታዎች ላይ በነበሩት ግጭቶች የእርስ በርስ ግጭቶች ላይ የመሳፈሉት በርካታ ሴቶች ላይ የመደፈር እንዲሁም ደግሞ ከቦታቸው በመፈናቀላቸው ሰበብ ቦታቸው ላይ የሚደርስ ጥቃት እንደነበረ ስንሰማ ነበርም። እኛም ከአብረውን ካሉን በተለይ ቅርንጫፍ ጽህፈት ቤት ሴቶች ስላሉን በዛ ቦታዎች ላይ ያሉትን መረጃዎች እነሱም ይነግሩን ነበር በወቅቱና እንደ ተቋምም ብቻ ሳይሆን ይህን ነገር እንደ ሲቪል ማህበረሰብ አባላት ከተለያዩ የሲቪል ማህበረሰብ ተቋማት ጋር አንድ ላይ ሆነን ለመንግስት ጫና ስንፈጠር ጉዳዩ ላይ ትኩረት ተሰጥቶበት መወራት ሳይጀምር ለሴቶች ፕሮቴክሽን እንዲሰጥ በዚህ ጊዜ ላይ ከሚከሰቱ ጥቃቶችን መከላከልን እርምጃ መንግስት እንደ መንግስት ትልቅ አጀንዳ እንዲወስደው ስናሳስብ ነበር። እየደረሱ ያሉ ጥቃቶች በእነዚህ ቦታዎች ላይ ምን ያህል ከባድ እንደሆኑ እንዲሰማ በማድረግ ያው እኛ መንግስት ስላልሆነ ምላሽ አንሰጥም። እኛ ድምፅ ማጮህ ማጮህና ጫና መፍጠር ስራን ስለምንሰራ ማለት ነው። ሰፖርቶችን መስጠት የምግብ የየሚያስፈልጉ ችን ስናደርግ ነበር። ይህንን ሌላ በጣም ትልቅ ቻሌንጅ የነበረብን በተለይ በሰሜን በነበረው ላይ የኢትዮጵያ ህግባር ሚኒስቶች ማ ተደራሽነቱን ለማስፋት አሁን ከምናደርጋቸው አንዳንድ አክቲቪቲዎች እንቅስቃሴዎች መካከል አንዱ የቅርንጫፍ ጽህፈት ቤቶቻችን በሌሉን ቦታዎች ላይ የማቋቋም ነበርና ሶማሌና አፋር ላይ ያው አሁን ስታብሊሽ አድርገን ኦልሬዲ ስራውን ኦልሞስት የጀመርንበት ሁኔታ ነው ያለው። መቀሌ ላይም እንደዚህ ተመሳሳይ የቢሮ መክፈት ስራ እንቅስቃሴ ወይም ግን ባለንበት ሰዓት ነበር ይሄ የመጣው እና በጣም ከባድ ያደረገብንም እዛ ቦታ ላይ ስላልነበረ ቢሮ ይሄንን ራሱ ኢቭን ሄዶ መክፈት አለመቻል ራሱ ስራን ለመስራት በተለይ በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ስራ ለመስራት ነው እሱን ለጊዜው ሆልድ የተደረገ ነው እና እነዚህ ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔሲፊክ ስራ ነው በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችንም ማስረብ ተገቢ ነው ብዬ ያስባለሁ። ኮርስ እየተደረጉ ነው ግን ያው ወደም መጠናከር አለባቸው ብዬ ያስባለ። የኢትዮጵያ መንግስት በተለያዩ ጊዜያቶች ግጭቶች በተከሰቱባቸው አካባቢዎች የመጠለያ ጣቢያዎችን በመገንባት እና ከብሔራዊ የአደጋ ስጋት አመራር ኮሚሽን እንዲሁም ጉዳዩ ከሚመለከታቸው ከሰላምና የሴቶች ሕፃናትና ወጣቶች ሚኒስቴር ጋር በመተባበር ሌሎች ግብረሰናይ ድርጅቶችን በማቀናጀት መሰረታዊ የእርዳታ ቁሳቁሶች እንዲደርሱ እያደረገ መሆኑን የሚያስታውቅ ሲሆን ጥቃት አድራሾችን ለሕግ በማቅረቡ ሂደትም ላይ እየሰራ መሆኑን አስታውቋል። ለአብነት በማይካድራ ለዜጎች ሞትና ለሴቶች መደፈር እንዲሁም የአካል ጉዳት መድረስ ተሳታፊ ናቸው በተባሉ ተጠርጣሪዎች ላይ አቃቢ ሕግ ቀዳሚ የምርመራ መዝገብ መክፈቱን አስታውቋል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረ ዘገባ ቆንጆ ታዬና ኤደን ገረሞ ከዋሽንግተን ዲሲ